የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት በምህጻረ ቃሉ ሲፒጄ የኢትዮጵያ ሁኔታ ከጊዜ ወደ ጊዜ እንዳሳሰበው በመግለጽ ብዙ ሺዎችን ማሰርና መግደል እንዲሁም የመገናኛ ብዙሃንን መጨፍለቅ ለጊዜው ፋታ ቢሰጥም ዘለቄታ ያለው መፍትሄ አይደለም ብሏል። በድርጅቱ የአፍሪካ መርሃ ግብር አስተባባሪዋ አንጀላ ኩዊንተን ለዶይቼ ቬለ እንዲህ ነበር ያሉት ማህበራዊ መገናኛ ብዙሃን እንደነ ዋትስአፕ፣ ሌሎችም የሞባይል አገልግሎት አልባ እንዲሆን ኢንተርኔት የሚቋረጥባት ሀገር መሆኗን ነው እያየን ያለ ነው። እነዚህ ነገሮች ታዲያ አሳስበውን ድምፃችንን እንድናሰማ ያስገድዱናል። የሁል ካለፈው ወር ጀምሮ የአስቸኳይ ጊዜ አዋጅ ታውጇዋል መገናኛ ብዙሃንን የበለጠ ለመጨፍለቅ ላስት ማንት And we've certainly seen what we think is an intensifying of the crackdown on the media. በቀድሞ የኦሮሚያ ሬዲዮ እና ቴሌቪዥን ኢትዮጵያ ውስጥ ሲጀመር ከመስራቾቹ ውስጥ አንዱና በኋላም ለአሜሪካ ድምጽ የዜና ወኪል ሆኖ ከኢትዮጵያ ሲያገለግል የነበረው የዩናይትድ ስቴትሱ ነዋሪ ተማም አማን በጉዳዩ ላይ በሰጠው አስተያየት በኢትዮጵያ ደረጃ መንግስት እነዚህ እንደዚህ አይነት ነገሮችን ሁልጊዜም ለመቀበል ፈቃደኛ ባለመሆኑ በጋዜጠኞች ላይ በየጊዜው የሚደርሰው ግልጽ ቀላል አይደለም። መንግስት ሁልጊዜ በተለይ የህዋት መራሹ መንግስት እሱን የሚያወድሱ ስለሱ እሱ ጥሩ ጥሩ ነገሮች እሱ ያለውን እንደገደል ገደል ማሚቱ የሚያስተጋቡለትን ጋዜጠኞችን እንጂ በእሱ ላይ ድክመትን የሚተቹ ጋዜጠኞችን በፍጹም ማየት አይፈልግም። ህዝቡ ደግሞ ምንም ከመንግስት ሚዲያዎች እውነታን ያዘለ ሀቅን የተሟላ ነገሩ ባለማየቱ የግዴታ ወደ ሶሻል ሚዲያዎች ነው የሆነው። እንዲያውም አንዳንድ ሰዎች ምን ይላሉ፣ የእነሱን ሬዲዮ ማዳመጥ ጆሯችን ደንቁሯል፣ ቴሌቪዥናቸውንም በማየት ደግሞ አይናችን እራሱ ትራኮማ ይዞናል። የአፍሪካ መርሃ ግብር ኃላፊ ሀሳባቸውን ሲቀጥሉ And certainly over the ባለፉት ጥቂት ወራቶች የጋዜጠኞች መታሰር ብቻ ሳይሆን ለፍርድ ያለመቅረብና ሌሎች የት እንደገቡ ያለመታወቁ ነው የሚያሳስበን። ይህን ስል ጦማሪያንን ጭምር ነው። በአጠቃላይ የመገናኛ ብዙሃን ነጻነት በዓለም ላይም ሆነ በሀገሪቱ የሌላት ሀገር ናት። on the ጋዜጠኛ ተማም በተጨማሪም ሲናገር ዛሬ የመንግስት ሚዲያዎች ራሳቸው የተወሰኑ የመንግስትን ሀሳቦችን ከመግለጽ ውጪ ምንም የሚገልጹት ነገር የላቸው። ስለ ዓለም ለማወቅ ሁሉ ነገሮች በማይክሮ ሰከንድ በምትሆን ጊዜ ውስጥ መግለጽ በምችልበት እንኳን ከዓለም ጋር እንዳይገናኙ ሌላው ቀርቶ ሰው በየቴሌቪዥኑ ዓለም አቀፍ እንቅስቃሴዎችን የሚያይበትን ዲሽ እንኳን ሳይቀር ከሰዎች ጣሪያና ግድግዳ ላይ እየሰበሰቡ ሰው ምንም አይነት ሶሻል ሚዲያዎችን እድል እንኳን የነፈጉበት ሁኔታ ነው። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የአፍሪካ መርሃ ግብር ኃላፊዋ የኢትዮጵያ መንግስት አካሄዱ አደጋ እንዳለው ገልጾ በመጨረሻም በሰጡት አስተያየት ፍሪደም ሃውስ አሁን ያወጣውን ዘገባ አይተህ ከሆነ አላውቅም። ኢትዮጵያ ከመላ የአፍሪካ ሀገራት ኢንተርኔትን በመገደብ ተወዳዳሪ የላትም። ከዓለምም ብታያት ከኢራን ሶሪያ፣ እና ቻይና ቀጥላ ያለች ሀገር ስትሆን መብቶች የሚጨፈለቁባት ሀገር ናት።